በአዲስ አበባ ለሶስት ቀናት በተደረገ ፍተሻ አያሌ የጦር መሳሪያዎችን እና ሁለት መቶ አርባ ሁለት ተጠርጣሪዎችን መያዙን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በሌላ በኩል ደግሞ የፌዴራል ፖሊስ ኮሚሽን በአገር ክህደት ወንጀል ጠርጥሬያቸዋለሁ ባላቸው ዘጠና ስድስት ሰዎች ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። መለስካቸው አምሃ ዝርዝራለሁ። የአዲስ አበባ ፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር በመቀናጀት ለሶስት ቀናት ብቻ ባደረገው ፍተሻና ብርበራ 163 ልዩ ልዩ የጦር መሳሪያዎችንና 1194 ጥይቶችን እንዲሁም ሌሎች ንብረቶችን መያዙን የከተማው ፖሊስ ኮሚሽነር ጌቱ አርጋው ለመንግሥት መገናኛ ብዙሀን በሰጡት መግለጫ ተናገሩ። በተመሳሳይ ቀናት መንግሥት የሕይዋት ጁንታ ቡድንን ተልእኮ ተቀብለው ለማስፈጸም ሲንቀሳቀሱ አገኟቸው ያላቸውን 242 ሰዎች ተይዘው ምርመራ እየተጣራባቸው እንደሆነ ታውቋል። የመገናኛ ብዙሃኑ ዘገባ እንደሚለው የህወሓት ጁንታ ቡድን የከተማዋን ጸጥታ ለማደፍረስ ልዩ ልዩ ሴራዎችን ሸርቦ ተለላኪዎቹን በማሰማራት የተለያዩ እንቅስቃሴዎችን እያደረገ ይገኛል። ኮሚሽነሩን የጠቀሰው ይሄው ዘገባ በተለይ ከሀገር መከላከያ ጋር በተከናወነው የብርበራና ፍተሻ ስራ በቂልቆስ ክፍለ ከተማ በሚገኝ አንድ የኮንስትራክሽን ድርጅት ውስጥ 115 ልዩ ልዩ የሬዲዮ መገናኛ መሳሪያዎች መያዙን እና ከእነዚሁም መካከል 23ቱ መሳሪያዎች ለረጅም ርቀት የሚያገለግሉ መሆናቸውን ይናገራል። በመጨረሻም ኮሚሽነሩ ተስፋ የቆረጡትና መውጫ መግቢያ ያጡት የህወሓት የጥፋት መልእክተኞች ያሏቸው ኃይሎች በየሜዳው የሚጥሏቸው የተለያዩ የጦር መሳሪያዎች በነዋሪዎች ላይ ጉዳት እንዳያደርሱ ህዝቡ ጥንቃቄ እንዲያደርግ ጥሪ አቅርበዋል። የሚያጠራጥሩ የወደቁ ዕቃዎችንም ከመንካትና ከማንሳት በመቆጠብ ለፖሊስ ማሳወቅ እንደሚገባ አስገንዝበዋል። በተመሳሳይ ዜና የፌዴራል ፖሊስ ኮሚሽን የጁንታው የህዋት ወንበዴ ቡድን ብሎ የጠራውን አካል በትግራይ ክልል በሚገኘው በሀገር መከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት በሀገር ክህደት ወንጀል ጠርጥሬያቸዋለሁ ባላቸው 96 የሲቪልና ወታደራዊ ሹማምንት ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። ኮሚሽኑ በዚህ ለመገናኛ ብዙሃን በላከው መግለጫ እንዳመለከተው የጥፋት ቡድን የሚለው አካል አባላት ከሆነ ሸኔና ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት በተለያዩ ክልሎች አገር ማፍረስ ተልዕኮ ያላቸውን ኃይሎች በመመልመል ትግራይ ክልል ድረስ በመውሰድ ለእኩይ ተልእኳቸው ስኬት የተለያዩ ስልጠናዎችን በመስጠት እንዲሁም የገንዘብና የቁሳቁስ ድጋፎችን በማድረግ በተለያዩ የአገሪቱ አካባቢዎች ብሔርን ከብሔር በማጋጨትና በሃይማኖት ሽፋን ሁከትና ብጥብጥ እንዲፈጠር በማድረግ በርካታ ንጹሐን ዜጎች እንዲገደሉ በአካልና በንብረት ላይም ከባድ ጉዳት እንዲደርስ ማድረጋቸውን ያብራራል። ኮሚሽኑ በዚህ የሀገር ሕልውናን አደጋ ላይ በመጣል እንዲሁም ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል በመናድ ወንጀል ይፈለጋሉ በማለት የመያዣ ትእዛዝ ካወጣባቸው የሲቪል ሹማምንት መካከል ዶክተር ደብረ ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው ረዳ፣ ወይዘሮ ፈትነው ገብረ እግዚአብሔር፣ አቶ ስዩም መስፍንና አቶ ሰባት ነጋ ይገኙበታል። ከወታደራዊ ሹማምንቱ ደግሞ ሊውትናንት ጀነራል ታደሰ ወረደ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ብርሃነ ነጋሽ እና ሌሎችም ይገኛሉ። በሌላ በኩል ደግሞ የፌዴራል መንግሥት ቀደም ሲል በመላ የትግራይ ብሔራዊ ክልል ባወጀው የአስቸኳይ ጊዜ አዋጅ መሠረት ላቋቋሙ ጊዜያዊ መንግሥት በዋና ሥራ አስፈጻሚነት ዶክተር ሙሉ ነጋን መሾሙን ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከ